የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ከምሽቱ መሰናዷችን አንዱን መርጠን እናስተዋውቃችሁ። የስራ እርሻ ተምረሽ ሙሉ ለሙሉ ከተማ አይሆንም ብዙ ጊዜ ወደ መስክ እንወጣለን። እኔ ምንድን ነው የማደርገው በአትክልት ምርት ጋር በተያያዙት ነገሮች ላይ በተለይ እኔነኛ በኃላፊነት ሁሉንም ነገሮች ምራው። ኖላዊት ሽመልስ ትባላለች። ዘመናዊ የግብርና ባለሙያ ናት። ከእኛ ጋር ታመሻለች። አድማጮች፣ በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምፅ ዋና መስሪያ ቤት ህንፃና የስራ ቦታችንን ከተውሳክ ነጻ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። የዕለቱን መርሃ ግብር በመምራት ፂዮን ግርማ አብሬያችሁ አመሻለሁ። አብራችሁን ቆዩና በዛ ያሉ በመረጃ የተሰነቁ ዘገባዎቻችንን አዳምጡ። አሁን ወደ ቀዳሚው ርዕሳችን እንለፍ። ኖላዊት ሽመልስ ትባላለች። የግብርና ባለሙያ ናት። የ2017 የማንዴላ ዋሽንግተን ፌሎሽፕ ፕሮግራም አሸናፊ በመሆን ወጣት አፍሪካዊ ተጽዕኖ ፈጣሪ ወይም መሪ ወጣቶች መካከል ሆናለች። የግብርና ሙያን ለወጣቶች ለማስተዋወቅ በማህበራዊ ድረገጾች ላይ ትጽፋለች። በአሁኑ ሰዓት በሩዋንዳና በኢትዮጵያ የተንቀሳቀሰች ለግብርና ባለሙያዎች ስልጠና ትሰጣለች። ከኤደን ገረመው ጋር ቆይታለች። ኖላዊት ሽመልስ ትባላለች ተወልዳ ያደገችው አዲስ አበባ ውስጥ ነው። ኖላዊት ብዙ ወጣት ሴቶች በማይደፍሩት የግብርና ሙያ ውስጥ ራሷን በማሳደግ የግብርና ግብአቶችን ለሚሸጥ ድርጅት ስራ አስኪያጅ ናት። ከግብርና ጋር ከዚህ ቀደም ቁርኝትሽ ምን ይመስል ነበር ብዬ ጠየኳት። በልጅነቴ ክረምት ሲመጣ አበባ ከመትከል ያለፈ ወደዚህ ሙያ የሚያመራ ምንም ነገር አልነበረኝም። እንደውም ትላለች ሚገርምሽ በአጋጣሚ ሆኖ ማ ሆርቲካልቸር በሚባለው ዲፓርትመንት ቀጥታ ነው የተመደብኩት። እና ከአባቴ ጋር ነበርኩ አስታውሳለሁ። ምንድነው ሆርቲካልቸር ብዬ ሁሉ የጠየቅኩት እሱ ነው። ቃሉን ራሱ ሰምቼ አላቅም ነበር። በህልሜ በሆኔም እርሻ አማራለሁ ብዬ አስቼ አላቅም ፍላጎት ስላልነበር፣ የመጀመሪያ አመት ተማሪ ሆኝ አለቀስኩባቸው ብዙ ቀኖች ነበሩ። ዛሬ ላይ ከጠየቅሽኝ እንደውም ይህንን ትምህርት በመማሪ በጣም እድለኛ ነኝ። የእውነትም የምሰራውም የምኖርበትም በደንብ እየተደሰጥኩበት ያለሁበት ትምህርት መስጎ ነው አዲቱ አለ አሁን የግብርና ስራውንም እንድትወጪ ያደረገሽ ምንድን ነው? ያው እንግዲህ የስራ እርሻ ተምረሽ ሙሉ ለሙሉ ከተማ አይሆንም። ብዙ ጊዜ ወደ መስክ እንወጣለን። እኔ ምንድን ነው የማደርገው በአትክል ትምህርት ጋር በተያያዙት ነገሮች ላይ በተለይ እኔ ነኛ በኃላፊነት ሁሉንም ነገሮች የምሰራውና ለሀገራችን አየር ሁኔታ ተስማሚ የሆኑ ብርያዎችን መምረጥ ከዛ ደግሞ ከግብርና ሚኒስተር ጋር ድሮ ከተመዘገቡ ዝርያዎች ጋር ነጻ ጥሮ ጥሩ ነው መመዝገብ ይቻላል ሲሉ እናስመዘግባለን። እሱን ማስመዝገብ ከዛ ገበሬዎች ጋር ደግሞ የማላመድ ስራ ምንሰራለን። እንዲሁም በተጨማሪ ምንሰራለሁኝ የተለያዩ የገበሬዎች የመስክ ቀኖች እናዘጋጃለን። እነሱንም ኦርጋናይዝ አደርጋለሁ። የምንሰራው ስራ ዛሬ ለምሳሌ እርሻ ከሆነ የምትሰሪው ትተኪ ያለሽ ይበቅላል፣ ያፈራል፣ ይሰበሰባል፣ ምርት ይሸጣል እያንዳንዱን ለውጡን እያየሹ የምትያቸው ነገሮች ናቸው እና በትክክል የገበሬው ህይወት ሲለወጥ፣ ልጆቻቸውን ትምህርት ቤት መላክ ሲችሉ፣ ኑሯቸው ሲሻሻል ምናምን ልክ ለሀገርሽ ራሱ የሆነ ነገር የድርሻሽን እያበረከትኩ ነው ብለሽም ታስቢያለሽ። ለውጦችንም ታያቸዋለሽ እና እነዚህ ነገሮች ትልቅ እርካታ አላቸው። ከምንም ነገር በላይ ብዙ ጊዜ ወጣቶች ወደ ግብርና የስራ ዘርፍ ሲገቡ አናይም። ወደዚህ የማይገቡበት ምክንያት ምንድን ነው ብለሽ ታስቢያለሽ? አንደኛ ሲጀመር እርሻ ሲባል ለምሳሌ ያለን አመለካከት ልክ አይደለም። እኔ እንደውም በዚህ ዙሪያ ጽፌም እንዲህ ሶሻል ሚዲያ ላይም ሼር አድርጌ አውቃለሁ። እኔ እርሻ ስትመደብ በጣም በደንብ ነበር ያለቀስኩት አስታውሳለሁ። እና ምክንያቱ ምንድን ነው? እርሻ እንዲህ እንዲህ አሪፍ ነገር መሆኑን ግንዛቤው አልነበረንም እራሱ አሁን ለምሳሌ ሰው ለምሳሌ ገበሬ ነገር ነው ምናምን ነው እ የሚባለው ላይክ እንደዛ እየተባለ ምስት አድርጊ የተከበረ ስራ መሆኑንም የሆኑ ነገር እንዳሉትም እያሰብሽ አብታድጊም እና እሱ እሱ ፓርት ብዙ በተለየ ከተማ ሰው ከከተማ ለሚመደጉ ተማሪዎች ብዙ ፈልገውት እንዳይማሩ ወይም ወደዚህ መስክ እንዳይገቡ ሊያደርግ ይችላል። ግን አሁን ለምሳሌ እኔ ልምዶችን ሁሉ ሽር አረጋለሁ ባገኘት አጋጣሚ ሁሉ ይሄ መፍጠር የምፈልገው አመለካከት ሰው ላይ ምንድን ነው እኔ የተደሰትኩበትን እኔ ያተረፍኩበትን ያህል ሰውም ሊያተርፍበት የሚችል የስራ መስክ መሆኑን ሰዎች እንዲረዱ ስልጠናዎችም ሲኖሩ፣ እንደዚህ መስክ ቀኖችም ሲኖሩ፣ ይሄ ምርቶችም ሲሰበሰቡ የሚያማምሩ ነገሮች አሉት። እነሱም ነገሮች ሁሉ ሶሻል ሚዲያ ላይ ምናምን አካፍላለሁ ዙሪያ ላሉት ሰዎች። መጨረሻ ላይ መጨመር የምትፈልጊው ነገር አለ? አገር ቤት መጥቶ ወይም ደግሞ አገር ውስጥ ሆኖ ሀብት ኖሮት ምን ላይ ሀብቴን መዋል ነው አይደል፣ ናፈስ ብሎ የሚያስብ ሰው ካለ በእኔ አመለካከት በሚመጡት አስር እና ምናምን አመታት ውስጥ ኢትዮጵያ አይነት ሀገር ውስጥ ትልቁ አዋጪ ኢንቨስትመንት ብዬ የማስበው እርሻ ነው። እርሻ ላይ እያደገ የሚሄድም እየተሻሻለ የሚሄድም ከዛ ደግሞ ብዙ ቦታዎቹ ላይ መሰራት የሚችሉ የስራ መስክ ነው እና አንዳንድ ጊዜ ለምሳሌ ቲማቲም በብዛት ይመረትና የሚገዛው ሰው ይጠፋል፣ ወይም ደግሞ ዋጋው በጣም ይወርዳል። በዚህ ጊዜ ብዙ ገበሬዎች ይፈስራሉ። ለእነሱ ለትንንሽ ገበሬዎች በተለይ እንዲህ አይነት ሊሰራ ልመሸክም በጣም ከባድ ነው የሚሆነው። በጣም በጣም የማህበራዊ ቀውሱ በጣም ብዙ ነው የሚሆነው ና አርገስት የተደረጉትን ነገሮች ፕሮሰስ አድርጎ ወደ ተለያዩ ነገር፣ ለምሳሌ ቲማቲምን ወደ ድልህ ወደ ካቻፕ ምናምን መቀየር እንደዚህ አይነት ትንንሽም ይሄ መካከለኛ ምናምን የሚባሉ ኢንዱስትሪዎች ቢኖሩ ፋብሪካዎች ቢኖሩ ለገበሬውም ቋሚ የሆነ ገበያ የሚያገኝበት ነገር ሆነዋል። ይህንን ነገር ሰዎች እንዲያስቡበት እና በትክክል እንደው የቱ ጋር ብሰራ ሀገሬንም ራሴንም ይጠቅማለው ብሎ የሚያስብ ሰው ካለ እርሻን እንዲያስብ በዚህ አጋጣሚ ማሳሰብ መንገር አይነት ነገር እፈልጋለሁ። ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ሕመም ከተሰማው ትኩሳት ካለው፣ የሚያስለውና የሚያስነጥሰው ከሆነ እባክዎን ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባሕላዊ ሕክምና የተማመኑ አይረዳውትም። ፈጥነው ወደ ጤና ባለሙያ ይሄዱ። ሌሎችንም ይጠብቁ። ሲያስሉ ወይንም ሲያስነጥሶ አፉውንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። አይኖቹን፣ አፉን፣ አፍንጫውን፣ ጆሮዎቹን ላለመነካካት ይንቁ ይጠንቅቁ። እጆቹን በሳሙናና በብዙ ወራጅ ውኃ ይታጠቡ። ውኃና ሳሙና አጠገቦ ከሌለ በማንኛውም አልኮል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆቹ ሁልጊዜ እጆቻቸው እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎች የታመሙ ሰዎችን እንዲሩቁ ይንገሯቸው። በአካባቢው የሚያስለው ወይንም የሚያስነጥስ ሰው ካለ በአንድ ሜትር ያክል ይራቁ። መረጃዎችን ከባለሙያ ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ተወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችላለች። ኤደንና ኖላዊትን እናመሰግናለን። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የምሽቱ መሰናዷችንን ነው። አሁን ደግሞ በለፍ ተቀደም ከተለያዩ ወጣቶች ያሰባሰብናቸውን አስተያየቶች እናስደምጣችሁ። በኢትዮጵያ አሁን ያለው ያልተረጋጋ የፖለቲካ ሁኔታና በየጊዜው በሚፈጠሩ ግጭቶችና አለመረጋጋቶች እንዲሁም በፖለቲከኞች መካከል የሚከሰቱ አለመግባባቶችን በምክንያትነት የሚጠቅሱ ፖለቲከኞችና አስተያየት ሰጪዎች የአገር መፍረስ አደጋን እንደ ስጋት ደጋግመው ሲያነሱት ይሰማል። እናንተ እንደ አንድ ወጣት የምትኖሩበት አገር እንዲህ ያለ ስጋት እንዳለበት በምትሰሙበት ጊዜ ምን ይሰማችኋል? የሚል ጥያቄ ለአምስት ወጣቶች አቅርበንላቸው ነበር። ምላሻቸው እንዲደመጣል። ብዙ ነገር ባልተሞከረባት ሀገር ፌዴራሊዝም ተሞክሮ ፈርሷል፣ እንትን ተሞክሮ ፈርሷል። ስለዚህ አሁን መበታተን ነው የየራሳችንን ሀገር ይዘን ደግሞ ንሞክረው ምናምን ሲባል ያስፈራኛል። በዛ ላይ ደግሞ መንግስት ሀይል የለውም ማለቴ የፌዴራሉ መንግስት ማለት ነው። ስለዚህ ያ ነገር ያስፈራል። እሱ ስለሌለው ብቻ ሳይሆን የቤት ስራውን መስራት ስላልቻለ ማለት ነው። ስለዚህ በጣም ያስፈራኛል። ነገይን ነ እየነጠቀኝ ያለው በጣም ያስደነግጠኛል፣ ያስፈራኛል። በዛ ላይ ይሄንን ለመፍታት የሚኬድ በት መንገድ ጥሩ አለመሆኑም ነው የሚያስፈራኝ ማለት ከስጋት እንድናቀቅ የሆነ ተስፋ እንዳይታየኝ የሚያደርጉ ሁሉም አይነት የሀገር መሪዎች ም ተስፋ የሚሰጥ አይነት አካሄድ አይደለም እየሄዱ ያሉት ተስፋ ነው የሚታይኝ አልሰጋም እርግጥ ነው ምናልባት የሚታዩ ብዙ የሚያስቸግሩ ክፉ ነገሮች ይታያሉ በሀገሪቷ ሰዎች አንዱ አንዱን ይበድላል ይጨቁናል በተለያየ በጣም ለጆሮ መስማት የሚከብዱ አሰቃቂ ነገሮች ይሰማሉ በሀገራችን ላይ። እነዚህ ነገሮች ግን ምናልባት የሀገራችን ታሪክ ዞር ብለን ስናይ እነዚህ ችግሮች እየመጡ ህዝቡ እንደዚህ እየተሰቃየ በዚህ አይነት ከባድ ታ ውስጥ ያለፈ ህዝብ አይደለም። መሽቶበት እንኳን ሰው የማያውቅበት ቤት ሄዶ የሚያድርበት ሀገር ነው። እናያለን ዛሬ ላይ ፖለቲከኞች የተለያየ ችግር ውስጥም ቢሆኑ የተለያዩ ነገሮች በሀገራችን ቢከሰቱ ግን ህዝቡ ስጥሩ ጥሩ እሴት ስላለው ይስተካከል ነገር ይሆናል ብዬ አስባለሁ። አሁን ላይ ያለው በተለይ ትልቁ ወጣቶችን እየጻለ ያለው ያስተምሮ ነው። ያስተምሮ ውድቀት ስለሆነ በትክክል ትውልዱን መቅረጽ ማስተማር ከተቻለ ይቺ ሀገር የማትለወጥበት ምንም ምክንያት የለም። ላለፉት ጊዜያት ሳሳ አስተምሮ ይመስለኛል አገሪቷን እየረበሸ ያለው ኢትዮጵያ አክቹዋሊ ልፈርስ ትችላለች ሲባል ነው የተሰማለ ለሚለው አሁን ላይ ሆኜ ያን ያህል ብዙም ስሜት አይሰጠኝም። ከተወሰኑ ዓመታት ምናምን በሽ ቢሆን ኖሮ ልደነግጥ እችል ነበር። አሁን ላይ ግን እኔ ኦልሬዲ ምንም ያን ያል ስሜት የለኝም። ኦረ አለች ብዬም ለማመንም እቸገራለሁኝ። ፈርሳለች አለች ብዬ እስከ ማመን ደስ የደረስኩበት ጊዜ ነው ያለ። ምክንያቱም የምናያቸው የተለያዩ ነገሮች አለን ብሎ ለማለት የሚያስችል ነው ብዬ አላምንም። አገር ፈርሳለች ብለህ የምታስበው ለምንድን ነው? አንድ ሰው አገር አለ ብሎ ካመነ በየትኛውም የሀገር ውስጥ ክፍል ተንቀሳቅሶ መኖር መቻል፣ መስራት፣ ለዜጋም ተቆጥሮ የመኖር መብቱ ሊከበርለት ይገባል፣ አገር አለህ ብለን ካሰብን። አሁን ያለው ሁኔታ ግን ያንን የሚያስችል አይደለም። አንድ ሰው ከአንድ ቦታ ወደ አንድ ቦታ ተንቀሳቅሶ ለመስራት የሚቸገርበት፣ ሀብት አፍርቶ መኖር የማይችልበት ሁኔታ ውስጥ ነው ያለ ነው። ስለዚህ በዚህ ሁኔታ ውስጥ አገር አለን ብሎ ለማለት የሚያስችል እንትን የለኝም በእኔ በኩል። ማለት አንድ እውነት ለመናገር አንድ ሀገር ሊፈርስ ይችላል፣ ሊበጠን ይችላል የሚለውን ሲስተሚ አደለም የሚኖርሽበት ሀገር አደለም ሀገርሽ። የሌላ ሀገር የባድ ሀገር እንኳን ያሳስበናል፣ ያስጨርቅሻል። ነገር ግን አሁን የምትበጠንበት ወይም ደግሞ እየሆነበት እየሆነ ያለውን እያጋጠመ ያለውን ደግሞ ተመልካች ሆኖ ከማየት ሌላ አማራ የማትችል ሌላ አማራጭ የሌለ ሆኖ ነው የሚሰማ። በእውነቱ ከሆነ ሀሳቡ በጣም ከባድ ነው። ስጋት ነበር ላለፉት አንድ ዓመት። አሁን ግን ቀስ በቀስ ከስጋት ወደ ተስፋ እየመጣን ያለ ነው። ምክንያቱም የነበሩ ግርግሮች፣ ሁካታዎች፣ ግጭቶች፣ ሰው ሲሞት ሰው የገደለ ሰው የማይጠይቅበት ሁኔታ ስናይ የህግ በላይነት ቀዘቅዝ፣ በጣም ፈርቼ ነበር፣ እኔም ፈርቼ ነበር። አሁን ግን ባለ ሁኔታ የመረጋጋቱ ነገር ስፔሻሊ ከአንድ ወር ወዲህ ያሉ ነገሮችን ስናይ ተስፋ እየሰጠን ነው። እኛም እንደ ዜጋ በኩላችን ለመወጣት ዝግጁንን ተደጋጋሚ ይሄ አባባል በተደጋጋሚ ይሰጣል። አንደኛው ወገን ትበተናለች ይችላል፣ ሌላኛው ወገን ግዴቻም እንት የላችሁም አትበተንም ላል ሁልጊዜ። እነዚህ ሰዎች በእርግጠኝነት ኢትዮጵያ አትበተናለች ብሎ መናገር ነገሩን ከማክረር ይዘላል ብዬ አላስብም። ለምን? በፍጹም ኢትዮጵያ አትበተንም። ይህንን ሁልጊዜ እንደዛ ነው ማሆነው ነ ለምን? ፖለቲካ ድርቃን እንደሚናገሩት አይደለም። ከሰዎች ንግግር እየዘለለ ወይም ደግሞ ከሰዎች ንግግር በራቀ ኢትዮጵያውያን መካከል ትልቅ ትስስር ነው ያለ። ስለዚህ ያኔ እንደኔ ስሜቱ መስማት አልፈልግም ስለመበታተን እንደኔ የኔ ጥልቅ እምነት ኢትዮጵያ አትበቅም። አድማጮች እናንተ ማስተያየት ካላችሁ በፌስቡክ ገጻችን ላይ በውስጥ መስመር ለጋቢና ቪኦኤ ደውሉልን ብላችሁ ስልካችሁን ካስቀመጣችሁ መልሰን እንደውላችኋለን በእኛ በኩል የእናንተን ሀሳብ ይዘን ምሁራንንና የሚመለከታቸውን አካላት ምላሽ የሚያስፈልጓቸው ጥያቄዎች ካሉ ምላሾችን እያካተትን መልሰን እናካፍላችኋለን። ለተሳትፏችሁ ሁላችሁንም እናመሰግናለን። በአገር አቀፍ ደረጃ ወጣቶች የስራ ፈጠራ ባህልን እንዲያዳብሩና የራሳቸውን ስራ እንዲፈጥሩ ማበረታታትን ተቀዳሚ ግቡ ያደረገ የአስር ቢሊዮን ብር ተዘዋዋሪ ብድር መፈቀዱ ይታወሳል። ይህ ብድር በብዙ ክልሎች በአግባቡ እየተመለሰ እንዳልሆነ የፌዴራል ዋና ኦዲተር ያወጣው ሪፖርት ያመለክታል። በድሬዳዋም ብድር የወሰዱ 125 ኢንተርፕራይዞች እዳቸውን እየከፈሉ እንዳልሆነ ሪፖርት ተደርጓል። ይህ በስራ አጥነት ከሀገሪቱ ከተሞች ግንባር ቀደም ለሆነችው ድሬዳዋ ከባድ ነው። በዚህ ረገድ በዳቦ ማብረትና ማከፋፈል ዘርፍ ለመሰማራት በቅርቡ በሽርክና ከተደራጁ አምስት ወጣቶች መካከል አንዱን ወጣት ማርኮን ይልማን አነጋግረ ነው ነበር። የድሬዳው ዘጋቢያችን አዲስ ቸኮል አነጋግሮታል በተከታዩ ዘገባ ታሪኩን ያካፍለናል። ስሜ ማርኮን ይልማ እባላለሁ። በዜሮ ሁለት ቀበሌ ስር በጥቃቅንና አነስተኛ ስር ተደራጅቼ በዳቦ መጋገርና ማምረትና ማከፋፈል ላይ የምሰራ ወጣት ሲሆን ያው ወደ ስራው ከገባው አመት ከሶስት ወር ምናም አካባቢ ይሆነኛል። የወጣትነት ህይወት እንዴት እንደነበር እስኪ ከኋላ ታሪክ የጀምረን እስኪ እሱን አጫውተኝ እስኪ። ያው እኔ ተወልጄ ያደግኩት እዚሁ በድሬዳዋ ከተማ ሲሆን ያው ትምህርቴንም ከአንደኛ ደረጃ እስከ ሁለተኛ ደረጃ ድረስ በድሬዳዋ ከተማ ነው ያጠናቀቅኩት። የከፍተኛ ትምህርት ተቋም ተቋም ውስጥ ገብቼ በመንግስት ዩኒቨርሲቲ ውስጥ የመጀመሪያ ዲግሪ ግራጁዌት አድርጌ ያለው ከዛም በኋላ በመሬት አቀማመጥና በአካባቢ ጥናት የመጀመሪያ ዲግሪን ሰርች አለው። እና ከዛ በኋላም ከተመረቅኩኝ ከሶስት አመት በኋላ ነው። በረጅም ጊዜ በስራ አጥነት ተቀምጬ ነበር፣ በሶስት አመት ከዛ በኋላ ነው ወደ ስራ በዚህ በጥቃቅንና አነስተኛ አማካኝነት በመንግስት ባመጣው ስትራቴጂና ፖሊሲ መሰረት በዛ ተደራጅተን ወደ ስራ መግባት ችያለው። እና የተለያዩ የብድር ምስችት ተደርገውልኝ፣ ያው ብድሩን ማግኘት ያለው። በእርግጥ ያው ብድሩን ለማግኘት በጣም ትልቅ ውጣ ውረድ አለው። ቢያንስ ያው ከአመት ያላነሰ ነው ቢሮክራሲውን ለማስጨረስ ና ለማስፈጸም ከአመት ያላነሰ ነገር ነው ያለው እዛ ቦታ ላይ እና ግን፣ እነዚያም ቢሆን እነዚያን ቻለንጆች ተቋቁመን ብድሩን አግኝተን ወደ ስራ ገብተን ስራ እየሰራ ነው የሚገኘው፣ ስራ እየሰራን ይገኛል። እና ብድሩን በመክፈል ላይ ያለ ነው። እንደዚህ አይነቶች በጣም ብዙ ወጣቶች ወደ ስራ መግባት ይችለዋል። ያው ግን ወደ ስራው ከተገባ በኋላ ስራው ላይ ውጤታማ ና ስኬታማ ለመሆን የራሱ የሆነ ጥንካሬና ጥረት ያስፈልገዋል። ተዘዋዋሪ ብድር ላይ አሁን መጀመሪያ እናንተ እንዴት ብድሩ እንደፈራችሁ፣ ሁለተኛ ብድር አጠቃቀማችሁ ውስጥ ምን ይመስል ነበር? አንደኛ እኛ ወደ ብድር የገባንበት እንትን መጀመሪያው አላማ ነው ራስን ስራ አጥነት ወደ ስራ ባለቤትነት የመቀየር የመጀመሪያው አላማችን ሲሆን ሁለተኛ ደግሞ ለራሳችንም ስራ ፈጥረን ልክ ለእንደኛ አይነት ወጣቶችም የስራ ድል መፍጠርን ነው። ስኬታማ እንድንሆን የሚያደረገን እንድንደፍር የሚያደረገን ደግሞ ሁለተኛ ቀበሌው በመጀመሪያ በስራ አጥነት መዝግቦ ሰብስቦን ከዛ በኋላ የተለያዩ የቢዝነስ አቅጣጫዎችን አሳይቶን በነዚ አቅጣጫዎች መሰረት በመረጥ ነውእና በፈለግ ነው መልኩ እንድንሰለጥን የተለያዩ ድጋፎችንና የብድሮቹን ምችችቶች ምች የሆነ የብድር ምችት የወለዱንም ፐርሰንት ከባንክም ሆነ ከማይክሮፋይናንስ በጣም ያነሰ ስለሆነ አንድ እንደፍር አድርጎናል። እና ወጣቶች በእርግጥ ብዙ ጊዜ ይስተዋላል። ከ125 ኢንተርፕራይዝ 28 ሚሊዮን ብር መንግስት ከመደቡ 55 ሚሊዮን ብር 28 ሚሊዮን ብር ወጥቷል። ከ28 ሚሊዮን ብር ደግሞ ተመላሹ የሆኑ ደግሞ ወደ 6 ሚሊዮን ብር እንኳን አይደርስም። ይህ ማለት ያው ብድሩ አብዛኛውን ቦታ ላይ ያው እንደተባለው የተወሰነ በአባክማር ማለት ነው። ስለ ስራችሁ እናውራ። እኛ የምንሰራው ዳቦ አቦ ማምረትና መጋገርና ማከፋፈል ላይ ሲሆን ያው ስራውንም የጀመርነው በ250 ሺህ ብር ብድር ሲሆን ያው ራሳችንን ከስራ አጥነት ወደ ስራ ባለቤትነት ከመቀየርን ባሻገር ለሶስት ሰራተኞች የስራ እድል ፈጥረናል። ማህበራቱ በአምስት አባላቶች የሚመራ ሲሆን ለሶስት የስራ አጥ ሰዎች የስራ እድልን ፈጥረን በአሁኑ ሰዓት በጥሩ ሁኔታ እየተንቀሳቀስን እንገኛለን። በቀጣይ በሚወጣው አዲስ ዓመት ላይ እንደ እቅድ የያዝ ነው ብድሩ ሙሉ በሙሉ የመለስና ስራውን የማስፋፋት ተጨማሪ ብድር ወስደን ማት ቃል የተገባልን ነገር አለ ኛውም ብድር ስንመልስ ከ አምስት መቶ እስከ ዘጠኝ መቶ ሺህ ብር እንደምንወስድና ከንቲባውም ሆነ ከአስተዳደሩ ቦታ ጠይቀን ስራውንም ማለት ነው አዲስ ከውጭ አዲስ ማሽኖችን በከንቲባው ድጋፍ አዲስ ማሽን ገብቶልን ስራውን አስፋፍተን ለመስራት እቅድ ይዘናል። አሁን ያለብን ችግሮች የዱቄት የግብአት ችግር ነው። ትልቁ ችግራችን ኢቨን ስቲል ኮዳ ኮታ እንኳን አልተመደበልንም። ያለ ኮታ ነው። በተመላሽና ከውጭ እየገዛን የምንሰራው ውጭ ከምትገዛው ሩስተራ ደግ የምትገዛው ዱቄት ይለያያል። ከመንግስት በ700 ብር ገዝተህ ወደ መጋዘን ስታስገባ ከሩስተራ የምትገዛው ዱቄት አሁን አሁን እንኳን ሄደህ ማየት ትችላለህ። 2400 ብር ነው ገዝተህ መጋዘን የምናስገባው። ሰርተን ለኪራይ ነው የበክራይ 7000 ብር ነው የምንከፍለው። የበክራይ የሰራተኛ ደሞዝ አለ፣ ግብር አለ፣ ውሃ አለ፣ መብራት አለ እና እነዚህን ላል ነገሮች ማኔጅ አድርገን ና ተቋቋመን ነው እየሰራ ያለ ነው። መንግስት አስተዳድሩም ወደ እኛ ማየት ቢችል እኛ ላይ በደንብ ቢሰራ ትልቅ ለውጥ ማምጣት የምንችል ልጆች ነን። እውነት ለመናገር ልክ ከተማችን ላይ እንዳሉት እንደ ትልልቅ ባለሀብቶች ትልቅ የዳቦ ማሽን ከውጭ አስገብተው ተክለው ከተማ ላይ በዳቦ እንደሚያከፋፍሉት ባለሀብቶች የዚያን ያክል እንኳን ዋስትና ወስዶብን መንግስት ያንን ድጋፍ ቢያደርግልን፣ ስኬታማ በጣም ስኬታማ ና ብዙ አቅርቦት የከተማውም የዳቦ ተደራሽነት በብዙ በልኩ መሸፈን የምንችል ወጣቶች ነን። የጋቢና ዝግጅታችን ይቀጥላል። ተከታዩ መሰናዷችን ቃለ ምልልስ ነው። የተዛቡ መረጃዎች የጥላቻ ንግግሮችና የሀሰት ዜናዎች በአንድ ማህበረሰብ ውስጥ የሚፈጥሩትን ተጽዕኖ በተመለከተ የተደረገ ቃለ ምልልስ ነው። በዚህ ጉዳይ ላይ ሚኒሶታ በሚገኘው ሀምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር እንዳልካቸው ጫላን አነጋግረናቸዋል። ወደ ውይይቱ በጣም አመሰግናለሁ። እግዜር ስጥልኝ። ወደ መጀመሪያ ጥያቄ ላምራ። የተዛቡ መረጃዎች የጥላቻ ንግግሮችና የሀሰት ዜናዎች አንድ ማህበረሰብ ላይ የሚያስከትሉት ጉዳት ተብሎ ነጥብ በነጥብ ቢቀመጥ በአጭሩ ምንድን ነው? መጀመሪያው እንግዲህ ማህበረሰብ መካከል ያለውን መተማመን ወይም ትረስትን ችግር ውስጥ ይከታል። አንድ ማህበረሰብ ከአንድ ማህበረሰብ ጋር ያለው ግንኙነት በውጥረት የተሞላ እንዲሆን ያደርጋል። ስለዚህ በዋናነት ይሄ ነው የሚጠቀሰው። ሁለተኛው የዜና አውታሮች መረጃ ምንጮች ተአማኒነታቸው ይቀንሳልና የሚመጡት መረጃዎች በሙሉ እውነተኝነታቸው ጥርጣሬ ውስጥ ስለሚገባ ማንኛውም የሚዲያ ተቋም የዜና ማሰራጫ ሚዲያዎች በሙሉ ችግር ውስጥ ይገባሉ ማለት ነው። ከዛ ባሻገር ደግሞ የሀሰት መረጃዎች በፖለቲካ ብቻ ሳይሆን በጤና ዘርፉ ትልቅ ቀውስ ውስጥ ይከታል ማህበረሰቡን ማለት ነው እና የፖለቲካ ብቻ ሳይሆን ሌሎች የማህበራዊ ትስስር መረጃዎችም ችግር ውስጥ ይገባሉ ማለት ነው እና በዋናነት ማህበረሰብን እርስ በርስ እንዳይተማመን ያደርጋል። የሚዲያ ተቋማት ወይም የዜና መሰራጫ ተቋማት ተአማኒነታቸው እንዲቀንስ ያደርጋል። በሃይማኖት ተቋማትም መካከል እንዲሁ ውጥረት እንዲነግስ ያደርጋል ማለት ነው እና የሀሰት መረጃዎች የተዛቡ መረጃዎች ከመንግስትና ማህበረሰብ ትስስር ባለፈ ማህበረሰብን እርስ በርስ ችግር ውስጥ የሚከት ውጥረት ውስጥ የሚከት ችግር ሊያመጣ የሚችል ነገር ነው ብዬ ነው ማምነው። እንደ ኢትዮጵያ አገር ይሄ ነገር ቀድሞ አልነበረም ወይ? ለምሳሌ አሁን የኢትዮጵያ መንግስት ወይም በጠቅላይ ሚኒስትር አብይ የሚመራው መንግስት ከመጣ በኋላ የሚፈጠሩ ጉዳዮችን ለማፈን ነው እንጂ ይሄ ነገር ቀድሞም የነበረ ነው። ቀድሞም ተጣርቶ መረጃ ይቀርባል፣ ማህበረሰቡ ስራውን ያከናውናል፣ የሚል አስተያየት የሚሰጡ አሉ። አሁን ያሉትን ነገሮች ለማፈን ነው የጥላቻ ንግግር የጥላቻ ንግግር የሚል ሀሳብ የሚመጣው የሚል የሚያነሱ አሉ። በሌላ ወገን ደግሞ አይ የለም፣ የጥላቻ ንግግር አለ። ችግሩ ደግሞ የኢትዮጵያ ብቻ ሳይሆን ዓለም አቀፍ ነው የሚሉም አሉ። እስቲ ይህንን ጉዳይ ከኢትዮጵያ ሁኔታ እንይው። በአጠቃላይ ኢትዮጵያ ውስጥ በትክክል ይሄ ችግር ነበረ። አሁን ያለው ሪፎርም ለውጥ ወይም ደግሞ የሽግግር መንግስት ከመምጣቱን በፊት ኢትዮጵያ ውስጥ እንዲህ አይነት ችግሮች ነበሩ። መሰረታዊ የሆኑ ባህላዊ፣ ፖለቲካዊ እና ማህበራዊ መሰረቶች አላቸው። እነ የጥላቻ ንግግርም የተዛባ መረጃ ልክ እኛ ኢትዮጵያ ውስጥ ጦር ከፈታ ወሬ ፈታው እንደሚባለው በአማርኛ ማለት ነው እና ባህላዊ መሰረታዊ የሆኑ ነገሮች አሉ ግን አሁን ችግር እየሆነ የመጣበት ምክንያት ምንድን ነው? በዋናነት የማህበራዊ ሚዲያ ትስስሮች በጣም በፍጥነት መረጃን የማሰራጨት ችሎታ አላቸው። ዲስትሪቢዩትድ፣ ወይም ደግሞ የተሰራጩ ናቸው። ልትቆጣጠሩ በማትችበት መንገድ ነው መረጃዎች የሚሰራጩት ማለት ነው። ትልቁ ችግር ይሄ ነው። ድሮም ነበረ፣ ልክ ነው። ግን ደግሞ አሁን መሰረታዊ መዋቅራዊ ለውጥ አምጥቷል ማህበራዊ ሚዲያዎች እንደዚህ አይነት መረጃዎች የማሰራጨት አቅማቸው፣ ፍጥነታቸው፣ ተደራሽነታቸው ከፍ ብሏል። ከዛ ባሻገር የማህበራዊ ሚዲያ ተጠቃሚ ያልሆኑ ማህበረሰቦችም የዚህ ችግር ሰለባ ናቸው። በምን ብቲ ኢትዮጵያ ውስጥ አሁን ያለው የሚዲያ ስርጭት የሚዲያ ተቋም ይዘት በብዛት መረጃውን የሚያገኙት የሚሰበስቡት ከማህበራዊ ሚዲያ ነው። ከማህበራዊ ሚዲያ ያገኙና በሬዲዮ በቴሌቪዥን እንዲሁም በህትመት ሚዲያዎች ያሰራጯቸዋል። የአንድን የመረጃ የሕይወት ዑደት ብትመለከቺ በብዛት የሚጀመረው ከፌስቡክ ነው። ከዛ ከፌስቡክ ወደ ሬዲዮ ይሄዳል ወይ ወደ ቴሌቪዥን ይሄዳል። ስለዚህ የኢንተርኔት አገልግሎት ተጠቃሚ ያልሆኑ ሰዎችም በዚሁ አማካኝነት በዚህ በቴሌቪዥን በሬዲዮ እና በህትመት ሚዲያ አማካኝነት ያን የተዛባ መረጃ ያገኛሉ ማለት ነው። እና በፊት የነበረ ቢሆንም ችግሩ ስር የሰደደ ማህበራዊ ፖለቲካዊና ባህላዊ መሰረት ያለው ቢሆንም አሁን ግን በፍጥነቱና በተደራሽነቱ ከፍ ያለ ደረጃ ደርሰዋል ማለት ነው። እና በዚህ የተነሳ ኢትዮጵያ ውስጥ ብቻም አይደለም፣ እንደተባለው ዓለም አቀፋዊ ችግር ነው። በጣም ችግር ውስጥ ነው ያለ ነው ማለት ያሉ ችግሮችን የመፍቻ መንገድ መቼም ሊኖር ይገባል እና በአጭር ጊዜ በረጅም ጊዜ የተለያዩ የመፍቻ መንገዶች ተብለው የተቀመጡ ነገሮች አሉ። እንደ ውስቲ በአንተ በኩል በአጭር ጊዜ የመፍቻ መንገድ ናቸው የሚባሉትን ዝርዝርልን። በመጀመሪያ ደረጃ የመፍቻ መንገዱ እውነታን የሚያነጥሩ ተቋማት አቅማቸው እንዲገነባ ማድረግ። እውነታን የሚያመነጥሩ ወይም ፋክት ቼክ የሚያደረጉ ማለት ነው። እነዚህ የጋዜጠኝነት ተቋማት፣ የትምህርት ተቋማት፣ በየዩኒቨርሲቲ ያሉ የጆርናሊዝም እና የግንኙነት ትምህርት ክፍሎች እነኚህ ስራ በአግባቡ እንዲሰሩ ማድረግ ሁለተኛ ከመንግስት ነው እንግዲህ። አሁን በመንግስት በኩል በጣም በርካታ ትክክል ያልሆኑ የተዛቡ ወይም አንዳንዴም ውሸት የሆኑ መረጃዎች ይወጣሉ። ከመንግስት ተቋማት ከጠቅላይ ሚኒስትር ቢሮ ጀምሮ ያሉ የመንግስት ተቋማት የተሳሳቱ መረጃዎችን ለሕዝብ ያደርሳል። ስለዚህ መረጃዎች ለሕዝብ ከመድረሳቸው በፊት በጥንቃቄ ተመርምረው ተረጋግጠው ወይም ቬሪፋይ ተደርገው እንዲወጡ ማድረግ፣ የተሳሳቱ መረጃዎች በሚወጡበት ሰዓት ቶሎ ብለው እነኛ መረጃዎች የተሳሳቱ መሆኑ እንዲታወቅ ኃላፊነትን መውሰድ፣ ይቅርታ መጠየቅም ካለ ይቅርታ መጠየቅ፣ እንግዲህ ሆን ብለው የሚሰሩት ምንም ሰዎች ደግሞ በጣም በመጀመሪያ ደረጃ በኤቲክስ ወይም ደግሞ በስነ ምግባር እንዲታረሙ ማድረግ፣ በተደጋጋሚ በስነ ምግባር የማይታረሙ ከሆነ ደግሞ ወደ ህጋዊ እርምጃ መሄድ የሚሉ አሰራሮች አሉ። በረጅም ጊዜ ውስጥ እንግዲህ በዋናነት የሚዲያ ሊትሬሲ ወይም ደግሞ ሚዲያ እውቀትን ማህበረሰቡ እንዲጨምር ማድረግ ነው። ይሄንን በትምህርት ዘመቻ መልክ የሚደረግ ብቻ ሳይሆን መሰረታዊ የሆኑ የትምህርት ካሪኩለሞች ላይ እነዚህ አይነት ነገሮችን ማካተት ያስፈልጋል። በየትምህርት ቤቱ የሚማሩ አሁን ሌሎች ሀገሮች የሚያደርጉት ነገር ምንድን ነው? እነኚህን ሚስ ኢንፎርሜሽን ዲስ ኢንፎርሜሽን ወይም የተዛቡ መረጃዎችን እውነተኛ ያልሆኑ መረጃዎችን የጥላቻ ንግግሮችን ስር እንዳይሰዱ ከትምህርት ቤት ከካሪኩለም ተቀርጾ እንዲማሩ ማድረግ ነው። ይሄ የረጅም ጊዜ ቅል ሊሆን ይችላል፣ ግን መልኩ ነው ሀገራት ይሄንን ነገር እየተዋጉ ያሉ። እንግዲህ ጋቢና ላይ በጣም አጠር ያለ ሰዓት ስላለን ነው ሀሳብህን የቆረጥኩት። በእኛ በኩል ጋቢና ቪኦኤ የሚለው የወጣቶች ፕሮግራም ላይ ማክሰኞ ቀን ፋክት ቼኪንግ ወይም የጋቢና ማጣሪያ የምንለው ፕሮግራም አለን በእርግጥ አዲስ ፕሮግራም ስለሆነ ብዙም ገና አድማጮችም እያወቁት አይደለም። ግን አንደኛው መንገድ ቅድም የጠቀስከው የሚዲያ ተቋማት ጋዜጠኞች፣ ቬሪፋይ የተደረገ ወይም በጋዜጠኞች የተረጋገጠ መረጃዎችን ማውጣት አንደኛው ጠቃሚ መንገድ ነው ወይም የመፍትሄ ሀሳብ ነው በሚለው ላይ እኛም እንደሱ አይነት ፕሮግራሞችን እያዘጋጀን ነው። በሰፊው ደግሞ ይሄንን ለመቀጠል ጥረት እናደርጋለን። አንተንም መልሰን ለምሳሌ የሚዲያ እውቀትን መጨመር የሚዲያ ፖሊሲ ላይ እንዴት ነው ማህበረሰቡ ይህንን እውቀት የሚጨምረው የሚለውንም ውይይት ይዘን ተመልሰን እንገናኛለን፣ በቅርቡ በዚሁ ፕሮግራም ላይ። ለዛሬው በጣም አመሰግናለሁኝ ዶክተር እንዳልካቸው ጫለ። አመሰግናለሁ ጽዮን ታንክ ዩ። ዛሬ የያዝናቸውን መሰናዶች በዚህ አጠናቀናል። ፕሮግራሙን በመምራት አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ፕሮግራሙን ያቀናበረልን ደግሞ ኤልያስ አስማረ ነው

ሰላም እንዴት ናችሁ? ድምጻዊት ናይል ጌቱ እባላለሁ። ዛሬ በጋቢና ቪኦኤ ሬዲዮ ተገናኝተናል። ሎኪኛል ጋብዣችኋለሁ። right on